ልክነኝ ጥላሁን፣ በእናንተ በኩል ለመወያየት ያልፈለጉ ሰዎች ይኖራሉ ወይም ቡድኖች? ለመወያየት ያልፈለጉ ሳይሆን ከህጉ ላይ ለምን እንደጠቀስኩትኝ ስለ ኢሲዩ እንጂ ስለ ቦርዱ ወይ ስለ ተጫዋቾች የሚጠቅስ ነገር ብዙ የለው። ጥቅምት ላይ ይህንን አንስታች ተነጋገሯ እንግዲህ ይህም ለጥቅምትማ ይህም ለጥቅምት ነው። አሁን ሁኔታ ያለፈው ጥቅምት ላይ እንዋየዋለን ተብለን ሳዞን ሳኖዜ ላይ ተዘግተዋል። ጥሩ እሺ፣ ወደ ቀረህ ነጥብ ሄድሽ። መልካም እሺ፣ ግልጽ ሆኖልኛል። አሁን ኦኬ፣ ሌላ ደግሞ እንትን መሻሻል ያለባቸው ብዬ ከማስባቸው በኦክቶበር ስብሰባ ላይ በሚደረጉበት ሰዓት በቃለ ጉባኤ የሚያዙ ነገሮች በትክክል አይተላለፍም። አሁን አለምም ጠቅሶታል። ይህ ያልኩበት ምክንያት ምንድን ነው? ባለፈው የአስተን ቲም ገብቷል ህጋችን ላይ ቱ ታውዘንድ ፎር ላይ የሚለው ህጉ ላይ በቴክሳስ በሜሪላንድ አካባቢና በካሊፎርኒያ አካባቢ ቲሞች መግባት አይቻልም ተብሎ ተጠቅሷል። ባለፈው እሑድም እናንተ ተወያይታችሁበታል። ስለዚህ ጉዳይ መልስም ተሰጥቷል። አዎ ያ ጉዳይ ገዛ ላይ ችግር ያየሁት ምንድን ነው፣ እኔ እኛ ቲሙ መግባቱ አይደለም። እኔ ችግር ያለብኝ የእኔ ችግር ምንድን ነው? እነዚህ ቲሞች መጥተዋል መጥተዋል፣ ገብተዋል። የፌዴሬሽኑ እንትን ናቸው፣ አሁን አባል ናቸው። ነገር ግን ህግ ተጥሷል። ይህ ቀርቷል፣ ይህ ፈርሷል ይላሉ። በምንት በቃለ ጉባኤ የተያዙ ነገሮች ግን አቀርቡ ሲባሉ ትክክለኛ ዶኩሜንቶች አይመጡም። አሁን ይህ ምን ያመጣል? አዲስ ለሚመጡ የቦርድ አባሎችን እንደ ነገሩን እንዲያውቁ አይደረግም። ያህል ከኦስቲን ጋር ለምን አያዙ ዶኩሜንቶችን አያቀርቡልንም። ከኦስቲን ጋር ለምን አያስቆጥላ እንደ ጥላቻ አንዳንድ የቦርድ አባሎች የቡድን ኃላፊዎች ማለት እንደ ጥላቻ ያደርጉታል እና ይህ ነገሮች መስተካከል አለበት ብዬ አስባለሁ። ከኦስቲን ጋር ለምን አገናኘው ይሄንን የቃለ ጉባኤ በደንብ አለመያዝ ምክንያት፣ ኦኬ ይህ ያያያዝኩ በትልቁ ምክንያት ምንድን ነው? የአስትን ቲም አመልክቶ ሲገባ አንዳንድ የቦርድ አባሎች ህጋችን አይፈቅድም ብለው ተናገሩ። አሁን እኛ ኢሜል ልከን ጠየቅን። ነው ይህ ግደት እያሉ ነው የቦርድ አባሎች። እንዴት ነው ብለን በምን ጠይቀው በምንት፣ በቃለ ጉባኤ የተያዙ ነገሮች ይላክል ብለን ስንጠይቅ አልተላከ አልደረሰንም እስኪል። አሁንም ትክክለኛው ነገር የተያዘ የለም፣ ህግ ላይም አልተቀየረም። ባለፈውም ድረስ በቃለ ጉባኤ ላይ የተያዘው ምንድን ነው ሳማይክል እና ሳቲል ባሮ ሁለት ሶስተኛው አግንቶ ነው የገባው እንጂ ህጉ ተቀይሮ አይደለም። ምንቱ ላይ የታል ብለን ስንጠይቅ አልሰጡንም። አሁን እኔ ይህን ነገር ጥፋት የማን ነው ብዬ ያሰብኩት በሰዓቱ የነበሩ የኢሲ እና በአሁኑ ሰዓት የሚሰሩ ሴክሬታሪ የሚሆን ፕሬዚደንቱ ተጠያቂነት አለባቸው ብዬ አስባለሁ። ምክንያቱም ይህ ነገር ከሌለ ለቦርዱ ጠርተው ጭቅጭቅ እንዳይመጣ፣ ሌላ ችግር እንዳይፈጠር፣ ወገን እንደዚህ እንደዚህ ያለ ችግሮች አሉ ብሎ ከማዋየት ይልቅ ቦርዱን አባል ኢግኖር አድርገው ነው ነገሮችን ያደረጉት እና ይህ ስህተት ነው። ለወደፊቱ እንዳይደገም ምን ማድረግ አለብን እየተባባልን ይህን ነገሮች እንዳይደገም መወያየት ያስፈልገዋል ብዬ አስባለሁ። ነው ግን የኦስትን ትም አገባብን በተመለከተ ባለፈው ውይይት ተነስቶ በድራጎን በኩል አንተ እንዳልከው ያለ ህግ ነው ይሄ ቲም የገባው ተብሏል። አሁን አዲስ ነገር አንተ ያመጣኸው ምንድን ነው ያለ ህግ መግባቱን የሚጠቁም ቃለ ጉባኤ ተጽፎ የአንቀሉ ጉባኤ እስቲ አምጡልን፣ ተስማምተናል ያልንበትም ብንል አልተላከልንም የሚለውን አዲስ ነገር አመጣህ። ነገር ግን አገባቡ ባለፈው እንደተገለጠልን ሴንት ማይክል ቅዱስ ሚካኤል የፕሬዚዳንቱ ቡድን ወይም የአቶ አለም ቡድን አውጠገባችን ያለው እና ደግሞ ከሲያትል ባሮ እነዚህ ቡድኖች ወደ ፌዴሬሽኑ መግባት ሳይችሉ ጠይቀው ስላልተፈቀደ ለብቻቸው ጨዋታ የሚጀምሩበት አዝማሚያ ስለመጣ ለሁለት እንዳንከፈል ይግቡ የሚል ነገር እንደ ስምምነት ተደርጎ የእነሱ መግባት ኦስትንም እንዲገባ በር ከፍቶለታል የሚል ነገር ነው የተነገረን። ምናልባት ይሄን እንዴት ወይ አንተ ወይ አለም ታሳቅ እንደሆነ እዛ ላይ ለማስተካከል የፈለኩት ነገር አለ። እዛ ላይ ሳን ማይክል እንዳልከው ነው የገቡት። ነገር ግን ህጉ ላይ በቱ ታውዘን ፎር ላይ ያነ ህግ በሶስቱ ክፍለ ሀገር ውስጥ ወይ ከተማ ውስጥ መግባት አይፈቀድም ተብሎ ህጉ ላይ ተዘግቷል። ይህ እኛ ከመምጣታችን የተደረገ ነው። ግን በቃለ ጉባኤ ላይ ተጽፏል። ያ ህግ ፈርሷል ነው ያሉ እኛውን። ችግሩ ምንድን ነው? ህጉ ከፈረሰ የታል ነው ቃለ ጉባኤ የታለ ነው ባለ ጉባኤ ባለ ጉባኤው ላይ የታል በሳ ጻፈው የታል ማ ሊገባ ነው ያለ። ያን ግን ሊሰጡን አልቻሉም። መልካም አቶ ጥላሁን እንሰጥሃለን። ወደ አንተ ልንመጣ ነው አቶ ጥላሁን። አቶ አለም ማለቴ ነው። አቶ ጥላሁን ያቀረባቸውን ሀሳቦች እንውሰድና ምክንያቱም ሁሉን ነገር በሬዲዮ ልትቋጩም አትችሉም። በጣም ሰፊ ውይይት እያደረግን ነው። አለም፣ በአቶ ጥላሁን ለተነሱት ሀሳቦች፣ እነኚህ በዚህ መንገድ መታየት አለባቸው የምትላቸው በጣም ባጭሩ። ኦኬ፣ እኔ ሁለት ሁለት ነገሮች ነው አንደኛ፣ ታንኪዩ ጥላሁን አሁን በራሱ ባነሳው በራሱ ሰጠውንትን መሰረት ህጉ የህጉ መስተካከል ከፍተኛ ቅድሚያ ሊሰጠው እንደሚገባና መስተካከል እንዳለበት እሱም አምኖበታል እኔም የማምንበት ነገር ነው ግን እሱ ያለው ምንድን ነው ህጉን ባለፈው ኦክቶበር ጥቅምት ስብሰባ ላይ ለመጨረስ ባልቻልንበት ጊዜ ይሄ ነገር ቶሎ በተፋጠነ ሁኔታ ተጠናቆ ራቲፋይ እንድደረግ ወይም ቦት እንዲሰጥበትና የመጨረሻ ህግ እንዲሆን ለማድረግ በዛ መሰረት ነው የቴሌኮንፈረንስ ውይይት አስፈላጊ ሆኖ የነበረው ግን የቴሌኮንፈረንስ ውይይቱ እንዳለው በአንዳንድ ነገሮችም አንዳንዶችም ደግሞ ሆነ ብለው እዛ ስብሰባ ላይ ላለመግባት ነገሩን ድራግ ለማድረግ ያደረጉም ሰዎች እንዳሉ አቃለውለማጓትዛ ምክንያት እንትን ብሏል ግን አሁን ምንድን ነው ነ የምለው እሱም ቢሆን አሁን ጥላሁን ያለው ህጉ ላይ እንደዚህ እንደዚህ እንደዚህ እንደዚህ አይነት ነገሮች አሉኝ የሚለውን ኢሹ ወይም ሀሳብ ይዞ መጥቶ እዛ ውስጥ እንዲካተቱ የማድረግ መብት አለው ይህንን እንዲጠቀምና የመጣውን ህግ ደግሞ ቅድም ያለው የተሳ የተላከው ረቂቅ ህግ በጣም ብዙ ህጋዊ እንትን ይሄ ህጋዊ ዶኩመንት ነው የምናወራው ህጋዊ ዶኩመንት እስከሆነ ድረስ በህግ ዙሪያ ትርጉም ሊሰጥ በሚችል አኳኋን መጻፍ አለበት። ቀለል ባለ መንገድ ነገሮች፣ የምንፈልጋቸው ነገሮች እዛ ውስጥ ቀለል ባለ ሁኔታ ገብተውም ቢሆን ግን በህግ መንገድ ትርጉም ሊሰጥ በሚችል ሁኔታ መጻፍ ስላለበት ያንን መደረግ እንዳለበት አምናለሁ። ግልጽ ያልሆነ እዛ ላይ ካለ ይገለጽለታል። ተጨማሪ መግባት አለበት፣ መቀነስ አለበት፣ ይሄ አያስፈልግም፣ ይሄ ሞር የኤግዜክቲቭ የስራ አስፈጻሚውን ኮሚቴ ነው የሚጠቅመው። ይሄ ቦርዱን ዘንግቶታል፣ ይሄ ተጫዋቾችን ረስቶታል የሚል ነገር ካለ ማስገባት ይችላል። ያ ሌላው ሆኖ እናስተካክለው። ይህንን በዛ ዘጋዋለሁ። እዚህ ላይ አጭር አጭር አርግና የለም የሚል እምነት ነው ያለኝ። መልካም። ሌላው ግን የቅዱስ ሚካኤል ያለውን ም እንግዲህ የኛም ቲም ያንዳንድ በዛ ጊዜ የእኛ ቲም አቶ አዲሱ ገልጾታል። ለመግባት ስለተከለከልን ባደረግነው እንትን ምናልባት ይሄ ነገር ፌዴሬሽኑ ከሚከፈል በሚል እንትን ተነሶ ዲቤት አድርገውበት ያ ህግ ስላለ ነው እንዳይገቡ የተባለው ተብሎ፣ ያ ህግ ያ አንቀጽ እንትን ይደረግ ቱሰርድ ሁለት ሶስተኛ ድምፅ ከተገኘ ይሰረዝ ይውጣ ተብሎ በዛ መሰረት ተሰእሱማ እኮ ጥላሁን ነግረውናል። በቃለ ደረጃ ያለው ነገር አልመጣም እላለሁ። እንግዲህ በዛ ጊዜ ጸሐፊ የነበረውም ሆነ ሰዎች አሉ፣ በዛ ጊዜ የነበሩ ሰዎች ይህን ከነሱ እንትን ብለናል። በጽሁፍ እንትን ያለውን ነገር ኦብቪስሊ ተሰርቶበታል። ከዛ በኋላም ብዙ ቲሞች ገብተዋል። መልካም እንደገባው ሰላሳ አንድ ደርሷል ከሀያ አራት ነው ከሀያ አምስት እሺ አለም። ያንን ነገሩን መልሶ ሪቪዚት የማድረግ ነገር ነው እንደገና መልሶ የመቃኘት ነገር ነው እንጂ ያን ያህል የማያስማማ ነገር አይመስለኝም። አንድ አጭር ጥያቄ ልጠይቅህ። እኔ አሁን በሌላው በኩል የሚነሳ አንዳንድ ችግር በቲም መሪዎችም ላይ ጥያቄ ይነሳል። በእናንተ ላይ ለምሳሌ አሁን አንተስ ቅዱስ ሚካኤልን የሜሪላንዱን ትመራለህ። ምናልባት ኒውዮርክ ከሆነ የምትኖረው ያ ከህግ ውጭ ነው ይባላል። ይህ አይነት ሁኔታ እዚህ ፌዴሬሽን ውስጥ እንዳለ ይታወቃል። ባጭሩ መልስልኝ ትክክል ነው ይሄ ወይም፣ ህጉ ምን ይላል? በዚህ ላይ በዚህ ላይ ነው ህጉ ላይ ህጉ ላይ የቡድን መሪ የሆነው ሰው እዛ ከተማ አለ የሚል መኖር አለበት የሚል ህጋችን ላይ የለም። መልካም። ሁለታችሁንም እንግዲህ ዋና ዋና የምትሉትን ነጥብ እንደ ሰጣችሁን ተስፋ እናድርግ። ውይይቱ ይቀጥላል። በሬዲዮ እንዳልነው አይፈታም። ወደሚቀጥለው ወደሚያራምድ አቅጣጫ እንድትሄዱ ነው። የሁለታችሁን እናብቃና አቶ ሀይሌ ተፈራና አቶ ሳምሶን ደምሴ ተፈራ? መስመር ላይ ያላችሁ ከሳምሶን እንጀምራለን። አዎ ውይይትም በሰፊው ተከታትላችኋል አቶ ሳምሶን ቀደም፣ በደንብ ሰምተናል። ግሩም አቶ ሳምሶን ቀደም ብለን በመግቢያው እንደጠቆም ነው እነኚህ የሐሳብ ልዩነቶች ያሏቸውን ሁለት ወገኖች ለማስማማት ወደሚቀጥለው የተሻለ ደረጃ እንዲሄዱ ወይም አቅጣጫ እንዲያመሩ ጥረት አድርገሃል። ምን ምን አይነት ሙከራዎች አደረክ? ምንስ ውጤት አገኘ? ወይንም አላገኘህም? በመጀመሪያ አቶ ጋሽ አዲሱን እና አሉላን አመሰግናለሁኝ ለዚህ ውይይት ስለጋበዛችሁኝ። አሉላን ጋሽ አንትልም ማለት ነው። ፍቃዳችሁ ከሆነ እንደ ትንሽ መንደርደሪያ ለምን ወደዚህ ሽምግልና ውስጥ እንደገባሁኝ ብናገር ደስ ይለኛል። ለሚያደምጡን አድማጮቻችን ግንዛቤ ይሰጣል በሚል ነው። በጣም አጭራጠቄ እኔ ወደ አሜሪካን ሀገር የመጣሁት በጣም በወጣትነት እድሜ ነው። አባቴ ኳስ ተጫዋች ነበረ፣ ደምሴ ተፈራ ይባላል። ኤሌክትሪክ እና ብሔራዊ ቡድን ተጫውቷል። እዚህ ሀገር ስመጣ በወጣትነት እድሜ ወስዶ ያስረከበኝ የቢሲ ቡድን ተጫዋቾች ለነበሩት ሰብስቤ ያሰፋ እንደገቡ ሲራጋ ነው ያስተዋወቀኝ። እንግዲህ ግንዛቤ ማድረግ ይቻላል። በጣም በወጣት እድሜን የመጣሁት እና ይሄ ፌዴሬሽን ለእኔ ከብዙ አልባሌ ነገሮች ተቆጥቤ ትምህርቴንና ኳስ ላይ አዘውትሬ ከብዙ ነገር የጠበቀኝ ፌዴሬሽን ነው። እና ሜሪላንድ ሲን ጀምሬ ቨርጂኒያ ተጫዋች አለው ሜሪላንድ ተጫዋች አለው። ከሰላሳ አመታት በኋላ የተነሱት እኔ ማለት መጫወት አቁሜ ቲሙን ጥዬ ከሄድኩኝ በኋላ ምንም አይነት ተሳትፎ አልነበረኝም ከተመልካችነት ባለፈ። ግን ከሰላሳ አመት በኋላ መጎልበት ሲገባው ጭቅጭቁ ሲገባ እንደው ሸምጋዮች ይወጣሉ ብዬ ጠብቄ ነበር እና አልሆነም። ሰላሳ አንደኛው አመት ላይ እንግዲህ እንደጠቀሳችሁት አስራ ስድስት ቲሞች ቅሬታ አስራ አራት ነጥቦች አቅርበው ለቦርዱ እና ለስራ አስፈጻሚ ኮሚቴው አቅርበው ነበር። እነሱን ተመልክቼ በግል አነሳሽነቴ ሽምግልናውን ጀመርኩኝ። ማለት ሁለቱንም በሁለቱም በኩል ያሉትን ሰዎች ማነጋገር ጀመርኩ። በመጀመሪያ የቴሌኮንፈረንስ አዘጋጅቼ እነኚህን አስራ ስድስት ቡድኑን የሚወክሉ ሰዎች አቶ ጌታቸውንም ጋብዤው ነበር። ሊገኝ አልቻለም። ነገር ግን የተገኙም ሰዎች ነበሩ። በሜሪላንድ ቲም በኩል ውይይት ተደረገ። እና እንግዲህ በሀገራችን ባህል ሽምግልና ሽማግሌ ስራ ነው። እኔ በእድሜ ያንሸም ጊዜ ሳይሆን በስልኩ ላይም በውይይቱ ላይ ከአባቴ ጋር የተጫወቱም ሰዎች ነበሩ እና እግዚአብሔር ያክብራቸው በሁለቱም ሳይት ለዚህ ሽምግልና በደንብ አድርገው አክብረውን ያስተናገዱኝ እና የሆነው ምንድን ነው አስራ ስድስቱን እንወክላለን የሚሉት ግሩፖች አግኝቼ በቴሌኮንፍረንስ አወያዩዋቸው። ትልቁ ነጥብ ከዚህ ላይ እንደው ልስብ የምፈልገው አንደኛ ትልቁ ችግር ይህን ፌዴሬሽን እያመሰው ያለው የስነ ምግባር ጉድለት ነው። በውይይቶች ሰዓት ሰዎች የሚጠቆሙባቸው ቋንቋዎች፣ እርስ በር ያለው አለመከባበር የችግሮቹ ዋና ምንጭ ነው። አንድ ሁለተኛ ለህገ ደንቡ ተገዢ ያለ መሆን ነው። ሶስተኛ ህገ ደንቡ ጉድለቶች አሉት። ለዚህ ነው ግጭቶች የሚኖሩት። ግጭቶች ሲኖሩ ግጭቶች እንዴት ይፈታሉ? ማን ይወስናል? በመጨረሻ ማን ነው የሚዳኘው? እና እነዚህ ነገሮች የመጀመሪያውን አስራ ስድስት ግሩፖች አነጋግሬ አቶ ጌታቸውንም ፓሪስ ድረስ ተደዋውለን ለረጅም ሰዓታቶች አውርተናል። በሁለቱም በኩል የሚቀርቡ ቅሬታዎች አሉ። ለምሳሌ የገንዘብ መባከል ይሄ ውይይቶች ላይ ቴሌኮንፈረንስን ሚት እንትን ሰው የመዝጋት ያለማነጋገር እና እነኝህን ዝርዝር ጉዳዮች በሁለቱም ሳይተነጋግረን እኔ በወቅቱ ያቀረብኩት ሀሳብ ምንድን ነው፣ አቶ ጌታቸውን ከሳኖ ዜው ስብሳ ቶርናመንት በግንባር ተገናኝታችሁ ውይይት እንድታደርጉ የሚል ነበረ። ያ ሳይሆን ቀርቷል። አልተደረገም። ወደ ውይይቱ ተገባ እና ከዛ በኋላ የሆነው ምንድን ነው? ከውይይቱ በኋላ ደግሞ ዳግም የነበረኝን ግኝት በጽሁፍ አቅርቤያለሁ። ያቀረብኳቸውም ሀሳቦች አሉ እና እነሱ ላይ እንደሄድባቸው ከፈለገ እሄድባቸዋለሁ ካልሆነ ተመልሼ መጥቼ እሄድባቸው አሉ። አንመልስም። ሳምሶን አንድ ያጠቃልልን፣ ምክንያቱም ከስቱዲዮ ሊያስወጡን ነው። ሀይሌ አጠቃሎ መናገር አለበት። እሺ እንግዲህ በሁለቱም በኩል ያሉትን ቡድኖች ካነጋገርኩ በኋላ በጽሁፍ ያቀረብኩት ምንድን ነው? በእንግሊዝኛ ነው። ወደ አማርኛው አውጅ ያደረግኩ በአጭሩ ቶሎ ቶሎ ሄድበታለሁ እና ዋንኳር የሆኑ ሶስት ነጥቦች፣ አንድ ህገ ደንቡ መሻሻያ እንዲደረግበት፣ ሁለት አከራካሪ ነገሮች ሲነሱ ህገ ደንቡ እንዲዳኝ፣ ሶስት ህገ ደንቡ የተነሳውን አለመግባባት መቅረፍ ካልቻለን ሶስት ገለልተኛ የሆኑ ሰዎች ተመርጠው እንዲሰየሙ እና እነዚህም የሚሰየሙት ሰዎች አንድ ለስራ አስፈጻሚ ኮሚቴ ከአሁን በፊት ያልሰሩ፣ ሁለት ቢያንስ የመጀመሪያ ዲግሪ ያላቸው፣ ሶስት የኢትዮጵያን ባህል ያማከለ እውቀት ያላቸው በደንብ፣ አራት ውሳኔ በአስቸኳይ መስጠት የሚችሉ፣ አምስት በምንም አይነት ሊደለሉ የማይችሉ በኢኮኖሚ የራሳቸውን አቅም የቻሉ፣ ስድስት በቀረቡት ጉዳዮች ላይ ምንም ድምፀ ተአቅቦ ማድረግ የለባቸውም። የግድ መወሰን አለባቸው እና ህገ ደንቡ በእንግሊዝኛ ስለተጻፈ በአግባቡ የመጻፍ፣ የመረዳት፣ የማንበብ፣ የመተንተን ችሎታ ያላቸው ሰዎች እና መሰረታዊ ነገር ህገ ደንቡ ነው። እና ይሄንን ነበር ባጭሩ እንደው ከጊዜ አኳያ አሳጥረን የነገርኳችሁ ሬኮሜንዴሽኖች አቅርቤያለሁ። ትልልቅ ጭብጦችን የያዘ አስተያየት ነው። በእነሱም የህገ ደንብ ጉዳይ ደጋግሞ የተነሳ ነው። ያንተም ሁለቱ ቀዳሚ ነጥቦች ህገ ደንብን ይመለከታሉ። አንዱ ማሻሻያ፣ አንዱ ህገ ደንብ ቢዳኘን ነው። በአቶ ጥላሁንም በአቶ አለምም ተደጋግሞ የተነሳ ነው። ቀድ በቀደመ ውይይትም ተብሏል። ተስፋ እናደርጋለን። ከአቶ ጌታቸው ጋር ስንገናኝ እናነሳዋለን። ሌሎቻችሁም ትኩረት ሰጥታችሁ እንደምትመረምሩት ተስፋ እናደርጋለን። አዲሱ ወደ አቶ ሀይሌ ብትመራ ነች ሀይሌ ሰብሰብ ያለ መልስ ነው የሚኖረው እንደማውቀው። እኔ አቶ ሀይሌ ስላቆየንህ በጣም ይቅርታ፣ ሳምሶንም አቆይተናል። እሺ በጣም እና እንደ በደንብ ሰምተሃል። ባለፈው የተናገርከው እንዳለ ሁሉም አድመጠውታል። አዲስ ነገር የለውም። የመፍትሄ ሀሳብም ሰጥተህናል። ምን ቀረ አሁን? ከሰማሁ ምን አገኘህ? ባለፈው ያልተናገርከው ምን አለ? በአንተ ነው የምናጠቃልለው። በጣም ደስ የሚል ነው። ምክንያቱም የአሁኑ ውይይት ወደ መፍትሄ የሚያስሄደን ሆኖ አግኝቸዋለሁ። እና መደማመጥና ችግሩን አፍጠርጥሮ ማውጣት ተጀምሯል። ይሄ እንግዲህ በጣም አስፈላጊ ነው። እንደተገለጸው በዛሬው ስብሰባ ላይ የኦክቶበሩ የጥቅምቱ ስብሰባ ላይ ዋናው ፖሊሲ የስራ ዲሲሽኖች የሚካሄድበት ምርጫ የሚካሄድበት ስለሆነ ሶርት ቀን ተጨምሮ ብዙ ችግሮቹን መፍታት ያለበት ይመስለኛል። እንደማየው አለምን በቀም ጠቅሶታል። የስራ አስኪያጁ ኮሚቴው የስራ ድርሻውን የቦርዱ አባሎች የተረዱ አይመስለኝም። እና ይሄ ችግር ከብዙ ግጭት ጋር ያደርሳል። የስራ አስኪያጅ ኮሚቴው በአሰራሩ የቦርዱን አባሎች በየንዑስ ኮሚቴው በትናንሽ ኮሚቴዎች በማስገባት ሁሉንም ተሳታፊ ማድረግ ይችላል እና ያ ነገር እኔ የላላ ይመስለኛል እና የፋይናንስ የገንዘብ መለከት ኮሚቴ አለ፣ የቢዝነስ የስራ የስራ አስኪያጅ ኮሚቴ አለ፣ የቶርናመንቱ አለ፣ የተለያዩ ንዑስ ኮሚቴዎች አሉ። እና የቦርዱን አባሎች አክቲቪሊ እዛ እየገቡ በሙሉ በሙሉ መስራትና በፌዴሬሽኑ ሕልውና ላይ መወሰን ይችላሉ እና ይሄ ነገር እየላላ የመጣው ነው። በአጠቃላይ አሁንም የምለው ፌዴሬሽኑ እድገቱ ከእድገቱ ጋር የሚመጣጠን ሕግና ደንብ ሊኖረው ይገባል። እድገቱ ድሮ ኳስ ከማጫወት እንትን ስላለፈ በትረስቲ በአማካሪዎች እና በሌሎች ሰዎች መታገዝ እና መረዳት ይኖርበታል እና ይሄንን ጥናት ተደርጎ ምሳሌ ልጥቀስ። ምሳሌ ለምሳሌ ላስ ቬጋስ የዳላስ የሚለው ነገር ይህ በስራ አስኪያጅ ኮሚቴው ሳይሆን ትረስቲ ወይም አማካሪ እንት ቢኖር ያ ክፍል አጥንቶ ለቦርዱ ለውሳኔ ያቀርብ ነበር። ግን አሁን ዝግጅት ማዘጋጀት የሚችለው የስራ አስኪያጅ ኮሚቴ በትናንሽ ጥቃቅን እንትን ውስጥ እየገባ ችግሩ እየተባባሰ ሄዷል እና አለም እንዳለው የሀሳብ ልዩነት ከሌለ የዓላማ ልዩነት ከሌለ ወገንተኝነትን ካላበዛን እና ወገንተኛ ሆነን ካልቀረብን ችግራችን በውይይት የሚፈታ ነው እና እኔም አሁን ምለው በጥምቀት በጥቅምት በሚደረገው ስብሰባ ላይ ሶስተኛ ቀን ጨምሮ ህጉን አሻሽሎ የሚደረገውን ነገር አሻሽሎ ፌዴሬሽኑን ወደፊት መውሰድ ያለብን ይመስለኛል። እና ይሄ አስራ ስድስት አለን በዚህ በኩል አለን በዚህ በኩል አለን የሚለው ፈጽሞ መቅረት አለበት። ሀሳብ ላይ ነው ውይይት መደረግ ያለበት እና ይሄን ፌዴሬሽን እድገቱን አውቀን ለእድገቱ የሚመጣጠን የአመራር ስርዓት ህግና ደንብ እናውጣ። ብዙ ሰዎችን መጋበል ያስፈልጋል። ብዙ ሰዎች አሉ ከውጭ ሊረዱት የሚችሉ ይሄንን ፌዴሬሽን። መልካም እና ይሄን ነው የአጠቃላይ ሀሳቤ። እንግዲህ በጣም እናመሰግናለን። ተስፋ እናደርጋለን አዲሱ ተጠያቂነቱን ለተሳታፊዎቻችን የምናደርግ በየበኩላችሁ ወደፊት በሚያራምዱ ባላችኋቸው ሀሳቦች እንደ የግል አስተያየቶቻችሁ ያነሳችኋቸውን ነጥቦች ሰዓት እንደ ፈቀደልን እናስተናግዳለን። ምናልባትም ሰፋ ያለውን በድረገጽ እናቀርባለን። ነገር ግን ክትትሉ ላይ ከዚህ ስትወጡ የሚያበቃ አይደለምና የተግባር ስራው ነው ዋናውና በታዛቢነት የቀረባችሁት ሁለት እንግዶች አቶ ሳምሶን ተፈራና አቶ ሀይሌ አቶ ሳምሶን ደምሴ ተፈራና አቶ ሀይሌ ተፈራ እንዲሁም በዋና ነግር አናቀኝ ካሉት ሰዎች አቶ ጥላሁን ፍስሀና አቶ አለም አበበ። ቃላችሁን ጠብቃችሁ ለተግባሩም የበኩላችሁን ታዋጣላችሁ ብለን ተስፋ እናደርጋለን። አዲሷ አመስግንም መሰናበት ነው ያለበት። እግዚአብሔር ይስጥልን ነው እንግዲህ የምንለው። ሌላ ጊዜ አጋጣሚው ከፈቀደና በግድ ማምጣት ካለብን እናንተንም ባይሆን ሌሎች የእናንተን አይነት ስልጣንና ኃላፊነት ያላቸው የቦርድ አባሎችን እናዋይ ይሆናል። ትንሽ ቆየት ብለን የመጨረሻው ውይይት ግን ቀደም ሲል ሁለታችንም እንደገለጥ ነው ፕሬዚዳንቱ አቶ ጌታቸው ብቻውን ቀርቦ ባለፈውም ውይይት፣ በዚህም ውይይት የተነሱትን ነጥቦች እኛም የታዘብናቸውን ነጥቦች እያነሳን በስፋት እንዋያለን። ይህ ሁሉ ከጥቅምት ስብሰባ በፊት የምናደርገው ነው። አላማው ደግሞ ደጋግምን እንደገለጥ ነው የጥቅምቱ ስብሰባ በረጋ በሰከነ በሰለጠነ መንገድ ተወያይታችሁ ይህን ሰላሳ አንድ ዓመት የቆየ ፌዴሬሽን ወደፊት እንድታስቀጥሉት ነው። ፌዴሬሽኑ የህዝብ ነው ተብሏል። የተለያየ ቡድን ተፈጥሮ ወደ ሌላ አቅጣጫ መሄድ የለበትም። ኢትዮጵያውያን በአንክሮ ነው የሚከታተሏችሁ። ረጋ ብላችሁ እንድታስቡ ያስፈልጋል። በጣም እናመሰግናለን ስለ ተነዋሎ